ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። ምርጫ ሁለት ሺ ሰባት ውጤት መተንበይና አሸናፊነትን ማወጅ ለየትኛውም ፓርቲ የተከለከለ መሆኑን የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና አስታወቁ። በምርጫው ላይ ውዝግብ ሊፈጥር የሚችል ምንም አይነት ምክንያት የለም ሲሉም የቦርዱ ሰብሳቢ በትላንትና ዕለት በሰጡት ጋዜጣዊ መግለጫ ተናግረዋል። ዝርዝሩን በዕለቱ አብሬስ እንመለከታለን። በምርጫ ዘመቻው የመጨረሻ ቀን ለህዝቡ የማይረሳ ትዝታ ትተን ለማለፍ እየሰራን ነው ሲሉ የሰማያዊ ፓርቲ የምርጫ ዘመቻ አስተባባሪ ተናገሩ። በዚህም ላይ ዝርዝር ይዘናል። ጤና ይስጥልን። እንደምናመሻችውሁ፣ ክብራትና ክብራን አድማጮች ከዛሬ አርብ ግንቦት 14 2007 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ጽዮን ግርማ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እንዘልቃለን። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ እንደምን አምሽታችኋል። የጽንፈኛው እስላማዊ ቡድን አልሻባብ ተዋጊዎች በአንድ የሰሜን ምስራቅ ኬንያ መንደር ላይ ጥቃት ማድረሳቸውን የኬንያ ባለሥልጣናት ተናገሩ። ትናንት ሐሙስ ሌሊት ጥቃት የደረሰበት አካባቢ ባለፈው ወር ጽንፈኞቹ አንድ የዩኒቨርሲቲን ወረው ሲያበቁ ወደ 150 ሰዎች የገደሉበት ስፍራ ነው። እስላማዊ ሽምቅ ተዋጊዎች የሰሜን ሶሪያ ጥቃታቸውን እያጠናከሩ ይዞታቸውንም እያሰፉ መሆናቸው ተነገረ። አንድ የመንግሥት ወታደሮች ለሳምንታት ተይዘው የሚገኙበትን ሆስፒታልም ተቆጣጠሩ። የሎንዶኑ የሶሪያ የሰብአዊ መብት ጠባቂ ቡድን እንደገለጠው ከሆነ ከአልቃይዳ ጋር ግንኙነት ያለው አልነርሳ ግንባር ጂስሪ አልሽጉሆር ውስጥ የሚገኘውን ይህንኑ ሆስፒታል መቶ በመቶ ተቆጣጥሮታል። በዚህ ሆስፒታል ውስጥ አያሌ የመንግስት ወታደሮችና ሌሎችም ካለፈው ሚያዚያ ወር ጀምሮ ታግተው ይገኛሉ። ምንም እንኳ አማጺው ቡድን ነስራ በትዊተር መልእክቱ ወታደሮቹ በእስር ነው የሚገኙት ቢልም የወደፊት እጣፈንታቸው ግን አልታወቀም። ምስራቅ ሳውዲ አረቢያ ውስጥ በሚገኝ አንድ መስጊድ ላይ ዛሬ አርብ የደረሰ የአጥፍቶ ጠፊ ፍንዳታ ከ24 ሰዎች በላይ መግደሉ ተገለጠ። ፍንዳታው የደረሰው በአብዛኛው የሱኒ ሙስሊሞች መኖሪያ አካባቢ በሆነውና ቋጢፍ ከተማ ውስጥ በሚገኘው ኢማም አሊ መስጊድ ውስጥ የከሰዓት በኋላ ጸሎት በሚካሄድበት ወቅት መሆኑም ተገልጧል። መንግስታዊ የሳውዲ መገናኛ አውታር የፍንዳታውን መድረስ አረጋግጧል። ለጥቃቱ ኃላፊነት የወሰደ ወገንም ሆነ የሟቾችን ቁጥር ያረጋገጠ መረጃ እስካሁን አልተገኘም። የዩክራይን ኃይሎች የመንግስቱ ሚሊሻዎችና ጸረ መንግስት ተገንጣዮች ዩክራይን ውስጥ መጠነ ሰፊና ተደጋጋሚ ወከባ እንዲሁም የሰብአዊ መብት ጥሰት እንደሚፈጽሙ ከበቂ በላይ መረጃ አለኝ ይላል አምነስቲ ኢንተርናሽናል። አምነስቲ ከተገንጣዮቹም ሆነ ከመንግስት ደጋፊዎች በኩል የተማረኩ ሰዎችን ቃለ መጠይቅ አድርጎ ዛሬ አርብ ይፋ ባወጣው መግለጫ ላይ አስፍሮታል። ወከባው ታሳሪዎቹ በሰጡት ቃል መሰረት አስደንጋጭ መሆኑን የገለጠው አምነስቲ መጠይቅ ከተደረገላቸው መካከል አንዳንዶቹም ሌሊቱን ያለ እንቅልፍ እንደሚያሳልፉ፣ ጣሪያ ላይ እንደሚሰቀሉና በሞት እንደሚያስፈራሯቸውም ጠቅሰዋል። አጥንታቸው እስኪታይ በኮረንቲ ገመድ እንደሚገረፉና በጢስ እንደሚታፈኑ የተናገሩት ሳሳሪዎች ቃላቸውን ለአምነስቲ ሰጥተዋል። ይህን ግዙፍና ለሞት የሚያበቃ የመብት ረገጣና ወከባ የዩክራይን ባለስልጣናት በአስቸኳይ እንዲያጣሩ፣ ተጠያቂ በሆኑትም ላይ ፍርድ እንዲያሳልፉ አሳስቧል። የሁለት ሺህ ሁለትን የዓለም ዋንጫ የምታስተናግደው ቃታር የስደተኞች ሠራተኞች አያያዟ አልተሻሻለም ሲል ዓለም አቀፍ የመብት ተሟጋቹ አምነስቲ ኢንተርናሽናል ገለጠ። ከአንድ ዓመት በፊት ከዓለም አቀፉ ማህበረሰብ በደረሰባት ጫና ምክንያት ቃታር የስደተኛ ሠራተኞችን አያያዝና የሥራ ሁኔታ ጭምር እንደምታሻሽል ቃል ገብታ ነበረ። ዛሬ ይፋ በሆነ አምነስቲ ኢንተርናሽናል ሪፖርት ግን ይህ ተሻሽሎ አልተገኘም። አድማጮች ለሰዓቱ ያለን ዜና ይሄው ነው። ከምሽቱ ሶስት ሰዓት በምናሳልፈው መደበኛ ፕሮግራም ተጨማሪ ዜና ይዤ እመለሳለሁ። አዲሱ አበበ ነኝ። ደህና እምሹ። አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ወደ ቀዳሚው የሰዓቱ አብይ ርዕስ ወደ አዲስ አበባ ይወስደናል። በምርጫው ላይ ውዝግብ ሊፈጥር የሚችል ምንም ምክንያት የለም ያሉት የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ውጤት መተንበይና አሸናፊነት ማወጅ ለየትኛውም ፓርቲ የተከለከለ ነውም ብለዋል። ፕሮፌሰር መርጋ በቃና እና ሌሎች የምርጫ ቦርድ ኃላፊዎች ትናንት በሂልተን ሆቴል የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ይዘዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የትናንት መግለጫ ከድምፅ መስጫው ቀን በፊት የተሰጠ የመጨረሻው መግለጫ ይመስላል። በድምፅ መስጫው ቀንና ከዚያም በኋላ ባሉት ቀናት ከተፎካካሪ ፓርቲዎች ምን እንደሚጠበቅ ጭምር የተብራራበትም ነው። ውዝግብ ቢነሳ በምን መንገድ ሊፈቱት እንደሚችሉ የተጠየቁት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ የሚያበቃ ምንም ምክንያት የለም ብለዋል። ውጤት ቆጠራ ፕሮሰሱ አልቆ በየምርጫ ጣቢያው የመተማመኛ የውጤት መተማመኛ ላይ የሚመለከታቸው ፓርቲ ተወዳዳሪዎች፣ ምርጫ አስፈጻሚዎች ከተፈራረሙ በኋላ በየምርጫ ጣቢያው ግንቦት 17 ግንቦት 17 ይለጠፍላቸዋል ከዛ ደህንነቱ ተጠብቆለት በዛ ላይ ጠንካራ ልምድ ነው ያለነው፣ ጠንካራ ባህል ነው ያለነው። ወደ የምርጫ ክልሉ ይሄዳል። ከየምርጫ ክልሉ ውጤት ወደ ቦርዱ ይመጣል። ስለዚህ ምንም የሚያሳስብ ምንም ኤለመንት ለውዝግብ የሚፈጥር የለም። ምንም ነገር ራስን ማዘጋጀት ነው። ከተሸነፍኩ ያሸነፈውን ፓርቲ እንኳን ደስ አለ ብዬ እንደ ሰለጠነ ሀገር፣ ስልጡን ህዝብ ነው ብለን ለቀጣዩ ደግሞ ራሴን አሻሽዬ ተዘጋጅቼ ብቁ ፕሮግራም፣ ብቁ ዓላማ፣ ብስለት ይዤ ይሄዳለሁ ብሎ ራሴን ማዘጋጀት ነው። ፓርቲዎችም የህዝቡን ውሳኔ በጸጋ ለመቀበል መዘጋጀት አለባቸው ብለዋል ፕሮፌሰር መርጋ። አሸናፊው ማን እንደሆነ ማወጅ የሚችለው ቦርዱ ብቻ መሆኑን ያስታወሱት ፕሮፌሰር መርጋ ከቦርዱ በፊት ውጤት መተንበይም ሆነ ማወጅ እንደማይፈቀድ አሳስበዋል። ትንበያ አደርጋለሁ በየትኛም ፎር በየትኛም ሚንስ ኦፍ ኮሚኒኬሽን ፌስቡክም ይሁን ማይክሮፎን ይዞም በህዝብ ውስጥ ገብቶም ይሁን በየትኛም ፎር ክልክል ነው። ህጉ ኳሊፋይ አድርጓል። በአንቀጽ አስቀምጧል። ወንጀል ያስጠይቃል። እዚህ ላይ ቦርዱ ይቅርታ የለሽ እርምጃ ይወስዳል፣ ህጉን መሰረት አድርጎ። እኔ ነኝ ብሎ በየአቅጣጫው ተነስቶ እኔ ነኝ ያሸነፍኩ እንዲኖ የሚል ነገር የለም። ሰላም ይጠበቃል። የህግ በላይነት ይጠበቃል። በኢትዮጵያ ፓርላማ ብቸኛው የግል አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ በሚወዳደሩበት በቦንጋው ጊምቦ ጎዋታ የምርጫ ክልል ተፈጠረ የተባለው ሁኔታም ለቦርዱ ኃላፊዎች ከቀረቡት ጥያቄዎች አንዱ ነው። በዚያ ሊካሄድ የነበረው ምርጫ ላልተወሰነ ጊዜ የተላለፈው የቦርዱ አጥኚዎች ስፍራው ድረስ በመሄድ ሁኔታዎችን ከገመገሙ በኋላ መሆኑን ፕሮፌሰር መርጋ አብራርተዋል። ይህ ምርጫ የተሻለ ይሁን ብለን ነው የተነሳነው፣ ሰላማዊ አሳታፊ የተመቻቸ ሜዳ ለአንድ ለሁለት ሳይሆን ለሁሉ ተወዳዳሪ በያለበት የተመቻ የሚያሳትፍ ህዝቡ በሰላም ወጥቶ በሰላም መርጦ ወደ ቤቱ የሚሄድበት ተመራጩ በሰላም ወጥቶ በሰላም የሚገባበት ሜዳው የተመቻቸ ለሁሉም ተወዳዳሪ መሆን አለበት። ከአምስት መቶ አርባ ሰባት ምርጫ ክልል አንድ ክልል ላይ ይህንን የማሟላ ሁኔታ አግኝተናል። ስለዚህ ቦርዱ በተለያየ መልኩ የተለያየ የህግ ባለሙያዎችን የቴክኒክ ባለሙያዎችን ልኮ አጥንቶ፣ እዛ ከሚወዳደሩ ፓርቲዎች ጋር ተመካክሮ አይቶ ይህንን የፈለግ ነው ሰላማዊ ምቹ ሜዳ የማሟላ ስለሆነ አሳስቤ እንዳርገናል። የፓን አፍሪካ ፓርላማ ምክትል ፕሬዝዳንት የሆኑትና ለስብሰባ ጆሐንስበርግ የሚገኙት ዶክተር አሸብር ወልደ ጊዮርጊስም ይህንኑ አረጋግጠዋል። ለአጭር ጊዜ በስልክ ያነጋገርኳቸው ዶክተር አሸብር የጊምቦ ጓዋታ ምርጫ የተላለፈው አሁን ተፈጠረ በተባለው ግጭት ምክንያት ሳይሆን ቀደም ሲል በተደረገ ጥናትና በተደረሰበት ስምምነት መሆኑን አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በምርጫ ዘመቻው የመጨረሻ ቀን ለህዝቡ የማይረሳ ትዝታ ትተን ለማለፍ እየሰራን ነው ሲሉ የሰማያዊ ፓርቲ የምርጫ የምርጫ አስተባባሪ ተናገሩ። የህዝቡ ምላሽ አስደሳች እንደነበረም ገልጠዋል። ቅስቀሳውን ሲከታተሉ የነበሩ አንዳንድ ሰዎችም ልዩ ልዩ አስተያየቶችን ሰጥተዋል። መለስካቸው አምሃ ዝርዝሩን አጠናቅረው ከአዲስ አበባ ተከታዩን ልኳል። በ2007 የኢትዮጵያ ጠቅላላ ምርጫ ፓርቲዎች የሚያደርጉትን የምርጫ ቅስቀሳ ዛሬ አጠናቀዋል። አያሌ ተወዳዳሪ ፓርቲዎች የህዝብ ጆሮ ሊማርኩ ይችላሉ ያሏቸውን አጫጭር መልእክቶች በመፈክር መልክ በጉልህ በመጻፍና በሰሌዳ ላይ በመስቀል ለኃላፊ አግዳሚው ሲያስነብቡ ሰንብተዋል። አንዳንዶቹም ከዚህ አልፈው በመኪና ላይ ድምፅ ማጉያ በመስቀል መልእክቶቻቸውን ከፍ ባለ ድምፅ በዋና ዋና ጎዳናዎች በመዘዋወር ሲያሰሙ ቆይተዋል። ከምርጫ መልእክቶቹ ጋር ደግሞ ደጋፊ ሙዚቃም አለ። ሰማያዊ ፓርቲም ዛሬ በመጨረሻዊ ቅስቀሳ ዕለት ያደረገው እንቅስቃሴ ይህን ይመስል ነበር። የሰማያዊ ፓርቲን የምርጫ አስተባባሪና የፓርቲውን ምክትል ሊቀመንበር አቶ ስለሺ ፈይሳን በቅስቀሳው ላይ አግኝቻቸው የዕለቱን የቅስቀሳ ሁኔታ ጠይቄያቸዋለሁ። እንግዲህ የዛሬው እንደሚታወቀው ዛሬ የምርጫ ቅስቀሳው የሚዘጋበት ዕለት እንደመሆኑ መጠን ከፍ ባለ ሁኔታ ሕዝብ ውስጥ ትውስታ ፈጥረን ማለፍ እንፈልጋለን። እስከ እሑድ እና ከፍ ባለ ደረጃ ነው የወጣ ነው ሁሉም። ስምንቱን አይሱዞዎች መኪና ተከራይተን ድምጽ መሳሪያዎችን ገጥመን ሀገራዊ ዜማዎችን እያሰማን፣ እንዲሁም ደግሞ የፓርቲውን የምርጫ መልእክቶች እያሰማን እየተንቀሳቀስን ነው የምርጫ ማኒፌስቶ መግለጫ የሚባለው ሰነድና ሌላም አጫጭር ወረቀቶችን፣ ፍላየሮችን እየበተን ነው። በከፍተኛ ሁኔታ የህዝቡ ምላሽ ጥሩ ነው። የትላንትናዎችና ከትላንት ወዲያ የነበሩት ጥሩ ነበሩ። የተጀመረው ከትላንት ወዲያ ነው። ትላንትም ሰርተናል። ከትላንት ወዲያ ልክ በዚሁ በዛሬው አይነት ነው። ሁሉንም መኪና በአንድ አካባቢ እያዞርን በከፍተኛ ደረጃ ቅስቀሳ ያደረግነው ዋና ዋና የሚባሉትን የአዲስ አበባ ሄርያዎች በሙሉ ሸፍንናል። የህዝቡ ምላሽ ይቅድም እንዳልኩት በጣም ጥሩ ነው። ትላንትና የመሀሉን ግን ለሁለት የምርጫ ክልሎች አንድ መኪና ለሁለት የምርጫ ክልሎች አንድ መኪና እያደረግን ምክንያቱም 17 የምርጫ ክልሎች ነው በአዲስ አበባ የምንወዳደረው። እነዚያ ኤሪያዎች ላይ ደግሞ የበለጠ ቅስቀሳ ለማድረግ ሞክረናል። እጩዎቹ መኪናውን እየመሩ መልክታቸውን ማስተላለፍ ችሏል። በየመንደሩም እየገቡ ቀስቅሰዋል። በጣም ጥሩ ነበር። አመሰግናለሁ። እግዚአብሔር ይስጥልኝ። የሰማያዊ ፓርቲ ቅስቀሳ ካልፈባቸው የአዲስ አበባ ጎዳናዎች አንዱ መሀል ካዛንችስን አቋርጦ ወደ ዳግማዊ ምንሊክ ጎዳና የሚቀላቀለው ነው። ቅስቀሳው መሀል ካዛንችስ ለደቂቃዎች እንደቆመ ከመንገድ ዳር ተኮልኩሎ ከሚመለከተው ሰው መካከል አንዱን ወጣት ጥያቄ አቀረብኩለት የወንድሜን ስማ ልበል ለጊዜው እንኳን ስሜ ምን የሰማያዊ ደጋፊ ነን ኦፍኮርስ የሰማያዊ ፓርቲ ደጋፊ ነኝ ለምን ነው የምደግፋቸው አንደኛ ወጣቶች ናቸው ሁለተኛ ይዘዋቸው የሚመጡት አማራጮች ሁሉ ትንሽ ለጊዜ ፕሮግራማቸው ምናምን ጥሩ መስሎ ስለታይ ነው ሁለተኛ ደግሞ ወጣት እንደመሆነ መጠን ለውጥ አስፈላጊ ነው ብዬም አምናለሁኝ እየተለየ ለውጥ ያመጣሉ የሚል እምነት አለ ማለት ነው። ምን አይነት ለምሳሌ ለምሳሌ ሀሳብን በነጻነት የመግለጽ መብት፣ ራስን የመግለጽ መብት፣ የተለያዩ ጥያቄዎች አሉ። እነሱ ይዘው የመጡት አጀንዳዎች ራስን መጀመሪያ ነጻ የማውጣት የሚል ነገር ስለሆነ ማንም ሰው ደግሞ መጀመሪያ ራሱን ነጻ ሲያወጣ ሌላ ነገሮች የሚታሰቡ ስላልሆነ ይህንን መንፈስ ይዘው ስለመጡ ይሄ መንፈስ ለእኔ ትንሽ መስቶኛል። የሰማያዊ ፓርቲ ቀስቃሾች ከማል ካዛንችስ ወደ ምዕራብ አቅጣጫ ተንቀሳቅሰው ዳግማዊ ሚኒሊክ መንገድን እንደጀመሩ ወደ ቀኝ ታጥፈው ወደ አራት ኪሎ አቀኑ። ከዚያ በኋላ ያገኘዋቸው ቀበና ላይ ነበር። ያው አሪፍ ነው። ምንም አይልም። አዎ የትኛው ታደንቃለ? ከእስከ እዛው እስከ ዛሬ ድረስ ካያቸው እኔ ብዙም አላየሁም። ክርክር ነው የምሰማው በብዛት እንጂ ብዙም አልወጣም። ክርክሩስ ምን ይመስላል? ጠቅላላ የዚህ ኑሮ ምርጫ በአንተ አስተያየት ምን እንደሆነ ትነግረኛለህ? ክርክሩ ፍታዊ የሆነ ክርክር ነው የሚከራከሩት። ሁሉም እኩልነት ነው። ደቂቃ ቢጨምርላቸው አሪፍ ነው። አልፏል። ያለፈው ነገር እናየዋለን ውጤት። ወንድም ያንተስ ስም ማን ነው? ስሜ ኤርሚያስ ምትኩ ይባላል። ሰማያዊ ፓርቲ ደጋፊ ነኝ። ለምን ነው የምደግፈው ሰማያዊ ፓርቲ? ሰማያዊ ፓርቲ ለውጥ ያመጣል ብዬ ስለምገምት። ገምት፣ በምን ምክንያት ለውጥ የሚያመጣው ከሆነ እንዴት? ምን አይተ ነው ከእነሱ ለውጥ ያመጡ ይችላሉ ነው ብለምትለው? ብዙም በደጋፊ ብዛትም ስናየው የተለየ ደጋፊ አለው። ቅስቀሳው እራሱ ጎን ያለው ቅስቀሳ ነው። ህዝቡ ላይ ተቀባይነት አለው። ህዝቡም ያመነ ይመስለኛል። እኔም እንደኔ የተነሳ ነው። ዘንድሮ በተደረገው ውይይት ወይም ክርክር ላይ ያየው ልዩ ነገር ምንድን ነው? አንደኛ አመርቂ መልስ አልተገኘም። ያው የግጭት መልስ ነው ያለው። ከሱ ከሱ አንጻር ይሄ ይነግራል ያለውን ነገር እውነታውን ገጽታውን ያሳያል። ይሄኛውስ የምታይ አሁን ጥሩ ነው ቅስቀሳው ቅስቀሳው እንግዲህ እውነት እያለው እሸት አይወራም። ልዩነት አለው በጣም የማይማኑ ልዩነት ሰማያዊ ፓርቲ ልዩነት አለ እንዴት ከተያያችሁ ይሻላል የምትለው በጣም በጣም ልዩነት አለ በጣም መሰግናለሁ የሰማያዊ ፓርቲ እንቅስቃሴ በአንተ እይታ ምን ይመስላል መልካም ጥሩ ነው ብዬ ነው የማስበው ሰማያዊ ፓርቲ በአባልነት ደረጃ የለውም ነገር ግን ፖሊሲያቸውን እደግፈዋለሁ። ለምን ነው ፖሊሲያቸው? ለውጥ ስለምፈልግ። ምን አይነት ለውጥ ትፈልጋለህ? ማለት አገሪቷን በተሻለ ደረጃ ሊያስቀጥላት የሚችል ለውጥ ስለምፈልግ። በቃ ወጣት ነኝ። እስካሁን ድረስ ሶስት ምርጫዎች ተሳትፍ ያለው ምንም አይነት ለውጦች የሉም። የምንሰማቸው ነገሮች እያየናቸው ናቸው አይደሉም? ወጣቱን ስራ አጥ ነው፣ ብዙ ነገሮች አሉና ለውጥ በቃ ለውጥ ምንም ይሁን ምንም ለውጥ እፈልጋለሁ። ሰማያዊ ፓርቲ ለውጥ ሊያመጣ ይችላል የሚል እምነት ነው ያለን አሁን እርግጠኛ መሆን አልችልም። ነገር ግን ለውጥ ይመጣል። በቃ የአንድ መንግስት መለዋወጥ የተሻለ ነገር ይመጣል ብዬ አስባለሁ። አማራጮቻቸውን፣ ፖሊሶቻቸውን በተለያየ መድረክ በዚህ በጠባብ ሰዓታቸው ክርክር ላይ ሰምቻለሁ። ለውጥ ይመጣል ብዬ አስባለሁ። በጣም አመሰግናለሁ። አመሰግናለሁ። ለምሽቱ የመጨረሻ ወዳደረግነው ጥንቅር እንውሰዳችሁ። ወደ ምዕራብ ኢትዮጵያ ነው የሚያሸጋግረን በወለጋ፣ በኢሉባቦርና በጅማ የተለያዩ አካባቢዎች የምርጫ ዘመቻ ሲያካሂድ የነበረው የፌዴራል ዲሞክራሲያዊ መድረክ ቡድን ከትናንት በስቲያና በስቲያና ከዚያ አንድ ቀን ቀደም ብሎ በአካባቢው የጸጥታ ኃላፊዎችና የገዢው ፓርቲ ደጋፊዎች ባሏቸው ሰዎች ተከታታይ ጥቃቶች እንድትፈጸሙበት የቡድኑ መሪ የሆኑት አቶ በቀለ ገርባ ለአሜሪካ ድምጽ ገልጸዋል። ሁኔታውን እያጣሩ መሆናቸውንም የምርጫ ቦርድ ሊቀመንበር አምባሳደር ዲሳሳ ድሪብሳ ገልጠዋል። አቶ በቀለንና አምባሳደሩን የኦሮምኛ ዝግጅት ክፍላችን ባልደረባ ነሞ ዳንዲ ነው ያነጋገራቸው። ዘገባውን ሰለሞን አባተ እንደሚከተለው አሰናድቶታል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ የሚመሩት ቡድን የፓርቲያቸውን የምረጡኝ ቅስቀሳ ለማካሄድ በወዲያኛው ቅዳሜ ተንቀሳቅሶ በነቀምት፣ በጊምቢ፣ በደምቢ ዶሎ ቅስቀሳዎችን ማድረጉን ገልጸዋል። በሦስቱም ስብሰባዎች ላይ ብዙ ቁጥር ያለው ሰው እንደተገኘና በተለይ ወጣቶች በከፍተኛ ፍላጎት ስብሰባውን መካፈላቸውን ድጋፋቸውንም እንደሰጧቸው ተናግረዋል። አቶ በቀለ ጉደር ላይም ከፓርቲው መሪ ከዶክተር መረራ ጉዲና ጋር ሆነው በተመሳሳይ ሁኔታ ስኬታማ ውይይት ማካሄዳቸውንና ወደ ነቀምት ተመልሰው አርጆ ላይ ስብሰባ ማድረጋቸውን አመልክተው ስብሰባው ከተጠናቀቀ በኋላ ጥቂት ወጣቶችን በማሰር የአካባቢው ባለስልጣናት ለማስፈራራት ሙከራ ማድረጋቸውን ጠቁመዋል። በስራቸው ወቅት ከአርጆ በስተቀር ብዙም ጫና እንዳልተደረገባቸው የተናገሩት አቶ በቀለ ከትናንት በስቲያ የገጠማቸውን ግን የሚያስገርም ብለውታል። ህዝቡ በጣም ከፍተኛ የሆነ ድጋፍ ሰጠን። እኛ የምንናገረውን ለመናገርን በጣም ከፍተኛ ጉጉትና ፍላጎት ነበረው። በዛ መሰረት አንዳንድ መፈክሮችን እያሰማ፣ እየጨፈረ፣ እየዘፈነ ፓርቲያችንን እየደገፈ ለእኛ ድጋፉን መስጠት በሚጀምርበት ጊዜ ገዢው ፓርቲ በጣም ተደናገጠ። ከመደናገጡ የተነሳ ደግሞ በጣም ተበሳጨ። ስለዚህ አንዳንድ እርምጃዎችን ለመውሰድ ተገደደ። ከእነዚህ እርምጃዎች አንዱ የደረሰብን ድብደባ ነው። ድብደባው የተከናወነው እንዴት ነው? በመጀመሪያ የተከለከሉ መንገዶች ተብለው መጀመሪያ እንዳናልፍባቸው ተከልክለው የነበሩ መንገዶች እዛ አካባቢ ስንደርስ አሁን መንገዱ ተለቋል እና ግቡ ተባል ከዛ ወደ መንገዱ ገባን። ህዝቡ እንቀሰቀስን። ተመልሰን ስንመጣ ግን በዚህ መንገድ ለምን አለፋችሁ? ሁከት ለመፍጠር ነው፣ ሽብር ለመፍጠር ነው በዚህ በኩል የመጣችሁት፣ ስለዚህ ከመኪና ውረዱ የሚል ነገር መጣ። ሹፌራችን ከመኪና እንዲወርድ ተደረገ። እሱን አዞ መኪናውን ይዞ የመጣ ሌላ ልጅ ነበረ፣ እሱም ተደበደበ። ይሄ ሁሉ ሲሆን እኔ መኪና ውስጥ ነበርኩኝ። ከመኪና አልወረድኩም ነበረ የነበረውን ሁኔታ ለመቅረጽ ሙከራ አድርጌ ነበረ በሞባይል። ነገር ግን ሞባይል ከኪሴ ሳወጣ ያየ አንድ ፖሊስ መቶ እንዳልቀርጽ ሲከለክለኝ የተውኩት፣ ነገር ግን ሞባይሉን ከእጄ ነጠቀ እኔንም በጥፊ መታኝ። ከዛ በኋላ ጎትተው ሶስት አራት ሆነው ወደ ፖሊስ ጣቢያ ወሰዱን። አንድ የሲቪል ልብስ የለበሰ፣ ሬዲዮ መገናኛ የያዘ ሰው መታኝ። ጫማዬን ካስወለቀኝ በኋላ እግሬን መጥቶ ወይም ረግጦ ሊጥለኝ ሞከረ። ከፍተኛ የሆነ መንገላታትና ድብደባ ነው የደረሰብን። የተፈለከተ ሰው አለ፣ ብዙ የዱላ ድብደባ የደረሰበት አለ። ከቀኑ ስድስት ሰዓት እስከ አስር ሰዓት ታስረው መቆየታቸውን የጠቆሙት አቶ በቀለ ገርባ ትናንት፣ ረቡዕ ጅማ ከተማ ላይ ሊያደርጉ አቅደው የነበረውን ስብሰባ ጠቅላይ ሚኒስትሩ የሚገኙበት ስብሰባ እንደሚካሄድ በገዢው ፓርቲ ሰዎች ስለተናገራቸው በምትኩ ወደ አጋሮ ተጉዘው እዚያው ሲቀሰቅሱ ውለው ጠቅላይ ሚኒስትሩ ይገኙበታል ባለው ስብሰባ እንዳለቀ ጅማ ላይ ለመቀስቀስ መሞከራቸውን ተናግረዋል። ስብሰባውን ከቀኑ 8 ሰዓት አንስቶ እስከ 10 ሰዓት አካባቢ አካሂደው በሰላም ከተጠናቀቀ በኋላ ወጥተው ወደ አዲስ አበባ እየተመለሱ ሳሉ ስማቸውን በዝርዝር የሚያውቋቸው የፌዴራል ፖሊስና የአካባቢው ባለስልጣናት መንገድ ዘግተውባቸው እንዳስቆሟቸው በቅርቡ ከእስር የተፈቱት የኦፌኮ መሪ አቶ በቀለ ገርባ ገልጸዋል። ናው ከኋላችን መቶ አለፈን እና መንገድ ዘጋብን። መንገድ ተዘግቶ ወደ ጫካ ውስጥ እንድንገባ አስገደዱን። ሹፌሩም ፈራ። ስለዚህ ምንም አማራጭ ስላልነበረ ወደ ጫካ ውስጥ ገባን። ጫካ ውስጥ ገብተን መኪናውን አቆምን። ከዛ በኋላ ውረዱ ተባልን። እነሱን አስወርደው ቁጭ እንዲሉ አዘዟቸው። በታዘዙት መሰረት እነሱም ቁጭ አሉ። ከዛ በኋላ እንግዲህ ፍተሻው ቀጠለ። ወረቀት የተባለ ነገር በኪሳችን የያዝነው ነገር አንዳንድ መረጃዎች፣ የታዛቢዎች ስንዝርዝርና አድራሻ፣ አንዳንድ አስፈላጊ የሆኑ ሰነዶች ከምርጫው ጋር የተያያዙና በግልም የያዝ ናቸው። አንዳንድ ሰነዶች በሙሉ ሳይቀሩ እኔም ከስራት የተፈታሁበት ወረቀት ጭምር ማለት ነው። አንዳች ወረቀት የተባለ ነገር ሳይቀር በሙሉ በጣት ሰው ጣሉ እዛው እንግዲህ ይሄ ብቻ ሳይሆን መጽሐፍትም ይዘን ነበረ። አጋጣሚ እነዚህ መጽሐፍቶችም ወሰዱ። እኔ ሲዲዎችም አንድ ሲዲም ነበረኝ የመዝሙር ሲዲ መንፈሳዊ ነበረ። እሱም ተወስዷል። አስገራሚው ነገር ወረቀቶቹ ብቻ ሳይሆኑ ማይክራፎናችንን እንዳይሰራ ለማድረግ ሽቦውን በጣጠሱት። መኪና ላይ የለጠፍነውን የራሳችንን አርማ፣ የድርጅታችንን አርማ እሱንም በጫጭቀው ጣሉ። መጨረሻ ላይ አይኔ ላይ ያለውን መነጽር የማንበቢያ መነጽር ከአይኔ ላይ አንስቶ ያ አንደኛው ወንድማችን አይኔ እያየ አደቀቀው፣ ከዛ ፊቴ ላይ ወረወረ። ይህ ሁሉ ተደርጎ እኔ አንዳች ነገር መናገር አልፈለግኩም። ስለዚህ አንተን ነበረ ማለ መናገርም ትንሽ አበሳጭቶታል። አንተን ነበረ መግረፍ አለ። አንተን ነበረ መግረፍ የሚል ነገር ተናገረ። እንደዛም ሆኖ ምንም ነገር አልተናገርኩም። ከዛ አድርጎ የተባለውን ለማድረግ ተገደድን። ካደረግን በኋላ የሚፈልጉትን ከወሰዱ በኋላ ሂዱ አሉን። ስለ ተፈጠረው ሁኔታ ለመጠየቅ ባልደረባየነ ሞዳንዲ ወደ ኦሮሚያ የምርጫ ቦርድ ሊቀመንበር አምባሳደር ዲሳሳ ድርብሳ ስልክ ደውሎ ነበር። ከትናንት በስቲያ ስለ ተፈጠረው ሁኔታ ይናገራሉ። አምባሳደር ዲሳሳ፣ ይህንን ሰምቻለሁ ስሞታው በስልክም ከመድረክ ፓርቲ ደርሶኛል። ሁኔታው ደረሰ እንደተባለ በኢሉ አባቡር የምርጫ ቦርድ አስተባባሪ ያለውን ችግር አጣርቶ እንዲያሳውቀን አሳስባለሁ። እነርሱ እንዳሉት ችግር ደርሶባቸዋል። ይጓዙበት የነበረ መኪና ተሰብሯል። ድብደባና ዝርፊያ ደርሶብናል ያሉት እውነት አይደለም ማለት አይቻልም። ጥቃቱ የተፈጸመው በአካባቢው የጥበቃ ሰዎች ሳይሆን በፌዴራል ኃይል መሆኑን ጠቁመው የትኛውም አካል በደል ቢፈጽም ግን ጉዳዩ ተጣርቶ ሕግ ፊት መቅረብ አለበት ብለዋል። አቶ በቀለ ገርባ ትናንት መንገድ ላይ ተፈጸመብን ያሉት ጥቃት አቤቱታ ገና እንዳልተነገራቸው አምባሳደር ዲሳሳ አመልክተዋል። ተፈጸሙ በተባሉት ጥቃቶች ላይ አቶ በቀለ ገርባ የሰጧቸውን ሙሉ ማብራሪያዎች በዌብሳይታችን ላይ ያገኛሉ። አድማጮች ለምሽቱ ያልነውን ወደ ማጠናቀቁ ተቃርበናል። በቀሩን ጥቂት ደቂቃዎች ታዲያ አንድ ዜማ እንጋብዛችሁ። I'm gonna <inaudible> Some so I I need the I know a a Was to call the a Oh one day my beauty. All over the bed, the the some time. سب做年س ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው በዚህ ላይ ያበቃ። ለአሁኑ ግን በመስክና ዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልስን እስክናገኛችሁ በቀጠሮ ከአቀናባሪ ጽዮን ግርማና ከስርጭት መሀንዲሱ ጋር በመሆን ነው የምሰናበተው። ያስተናገድኳችሁ ከበደ ነኝ። መልካም ምሽት።